ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አቶቡሱ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አድረጋውነን ሰላም እንደምናምሻችሁ በዛሬው ሚያዝያ አምስት ሁለት ሺ ዘጠኝ አመተ ምረት ምሽት ዝግጅታችን የአውሮፓ ሕብረት የሰብአዊ መብት ልኡካን ቡድን ወደ ኢትዮጵያ ተጉዞ ከኢትዮጵያ መንግስት ተቃዋሚዎችና ሌሎች የማህበረሰብ ተቋማት ጋር በቅርቡ ተወያይቷል። በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎችና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል። መድረክን ወክለው ከልዑካን ቡድኑ ጋር ከተነጋገሩት መካከል የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው። ልዑካን ቡድኑ በእስር ላይ ስለሚገኙት ዶክተር መረራ ጉዲናም ጠይቋል። ክሱን የሽብር ክስ እንዳልሆነ ያሳያቸው ክሱን በተጨባጭ ጊዜ ሰጡትን ያሳያቸው። በምንም አይነት ከሽብርተኛ ጋር ግንኙነት የላቸውም። ጠበቃው አቶ ወንድሞ ኢፕሳ ናቸው። ይህን በተመለከተ ሰፊ ዘገባ አለን። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በተባበሩት መንግስታት ድርጅት የልማት መርሃ ግብር አመታዊ የሰው ልጆች ብልጽግና ዘገባ መለኪያ መሰረት ከ188 ሀገሮች 174ኛ ላይ ትገኛለች። ዘገባ አለ። ኢትዮጵያ ፈቃድ የሌላቸው ዜጎቿ ሳውዲ አረቢያ ለቀው እንዲወጡ ከሳውዲ አረቢያ ባለስልጣናት ጋር መምከሯን አስታወቀች። ወገኖች እንግልት ሳይደርስባቸው ወደ ሀገራቸው የሚመለሱበትን ሁኔታ ለማመቻቸት እንቅስቃሴ እየተደረገ ነው በኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ይዘናቸዋል የኮሌጅ ትምህርት ለሚማሩ አፍሪካ ዲያስፖራዎች የሚሆን ገንዘብ በድረገጽ እያሰባሰበች የምትገኝ ወጣትም በጋቢና አሳፍረናል። ፋንሬዘር እያረኩ ያለሁት ለአስር ሺ ብር ነው። አስር ሺ ብሩን እንግዲህ ለአምስት ተማሪዎች አካፋፍዬ ሁለት ሁለት ሺ እንዲያገኙ እና ኮሌጅ ሲገቡ ያው ለተለያየ ወጪ እንዲረዳቸው ብዬ ነው። ሰዓት ከበቃ ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን አድርሱን። ላየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለዜናዎቹ ተመልሰን መጥተናል። አጠር ያሉትን ዜናዎች እናስደምጣችሁ። የአውሮፓ ሕብረት ከኢትዮጵያ ጋር በሰብአዊ መብትና የሕዝብ አስተዳደር ጉዳዮች አብረው የሚሰሩባቸውን ስልታዊ ሁኔታዎች አስመልክቶ ከኢትዮጵያ መንግስት ተቃዋሚዎችና ከሌሎች ማህበረሰብ ተቋማት ጋር በቅርቡ ተወያይቷል። በህብረቱ ልዑክ የስታቭሮስ ላምብሪድስ መሪነት በአፍሪካ በአዲስ አበባ በቅርቡ የተካሄዱት ውይይቶች የህገ በላይነት መከበር የእስረኞች ይዞታ ና መንግስቱ በያዘው ልማታዊ መንግስት አቅጣጫ የዜጎች ምጣኔ ሀብት ተሳትፎና ተጠቃሚነት ላይ የሚያተኩር እንደሆነ ተነግሯል። ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችና የሰብአዊ መብት ጉዳይ ላይ አስተያየት የሚሰጡ ጸሐፊዎች በኢትዮጵያ ውስጥ ያለውን የዲሞክራሲና የሰብአዊ መብት ችግር አስረድተናቸዋል ብለዋል። ከዚሁ ከኢትዮጵያ ሳንወጣ አቃቢ ሕግ በነ አቶ በቀለ ገርባ ላይ ያቀረበውን የድምጽ ከምስል ማስረጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬም እንዳልተረጎመ አስታወቀ። ፍርድ ቤቱ የኮርፖሬሽኑ ማብራሪያ ውድቅ አድርጎ በተለዋጭ እንዲቀርብ አዟል። አቶ በቀለ ገርባ ከዚህ በኋላ በኃይል ተገድጄ ካልሆነ አልቀርብም ብለዋል ፍርድ ቤቱ የተለያዩ ትእዛዞችን ሰጥቷል አድማጮች የዚህ ዜና ዝርዝር ከደረሰልን ወደ በኋላ ይዘን እንመለሳለን በመቀጠል ወደ ሩሲያ ነው የምናመራው በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን በሩሲያው ፕሬዚዳንት ቫልዲሚር ፑቲን እና በውጭ ጉዳይ ሚኒስትራቸው ሰርጂ ላቭሮቭ ትላንት በሞስኮ የተካሄዱ ውይይቶች በሁለቱ ሀገሮች መካከል አሁን ያለውን ልዩነት ይበልጥ ከማስፋቱ በስተቀር ያስገኘው መሻሻል የለም። ሁለቱ ወገኖች በሶሪያና የሲቪሎችን ህይወት ባጠፋው የመርዝ ጋዝ ጥቃት ኃላፊነቱን ሊወስድ በሚገባው ወገን ጥያቄ ላይ ጠንካራ ቃላቶች መለዋወጣቸውን ቀጥለዋል። የፈረንሳይ ና የስፔን ባለስልጣናት የሶሪያው ፕሬዝዳንት የበሽር አልአሳድ አጎት የሪፍት አልአሳድ ነው ብዙ ሚሊዮን ዶላር እንዳይንቀሳቀስ ማድረጋቸው ተገለጸ። አቃቤ ሕግ እንደገለጸው ምናልባትም ከግማሽ ቢሊዮን ዶላር የሚበልጠው ይህ ንብረት የ1980ዎቹ አመታት ከሶሪያ መንግስት የተዘረፉ ናቸው ብሏል። የልዩ ጦር ኃይል ዋና አዛዥ በነበሩት እኚሁ የበሽር አልአሳድ አጎት ሪፍት አልአሳድ የሶሪያ ጦር በሙስሊም ወንድማማቾችን መነሳሳት ባከሸፈ ጊዜ የተካሄደውን የ1982ን የሀማ ጭፍጨፋ የመሩ በመሆናቸው ተወንጅለዋል። ወደ አፍጋኒስታን ስናመራ ሩሲያ በምታስተባብረው የብዙሀን ሀገሮች የሰላም ድርድር አልካፈልም ሲል የአፍጋኒስታኑ ታሊባን አስታወቀ። ምክንያቱን ሲያመጣ ራሱ የውይይቱ ሂደት የተቃኘው በአዘጋጆቹ የፖለቲካ አጀንዳ ዙሪያ በመሆኑ ነው ብሏል። እስላማዊ ነውጠኛ ቡድን መግለጫውን ያወጣው የሩሲያ ባለስልጣናት የአፍጋኒስታን የደህንነት ና ብሔራዊ እርቀ ሰላም ያሉትን የምክክር ስብሰባ ለመጀመር የአፍጋኒስታን ና የአጎራባች ሀገሮች ልኡካን ቡድን ወደ ሞስኮ ሊሄዱ በዝግጅት ላይ እንዳሉ መሆኑም ታውቋል። እንግዲህ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ፣ ዳ እኔም መስታወት አድራጋው፣ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንደሪስ ቱገዘር እንግዲህ ወደ መጀመሪያው ፕሮግራማችን ነው የምናምረው የመጀመሪያው የሚሆነው የአውሮፓ ህብረት ከኢትዮጵያ ጋር በሰብአዊ መብትና የህዝብ አስተዳደር ጉዳዮች አብረው የሚሰሩባቸውን ስልታዊ ሁኔታዎች አስመልክቶ ከኢትዮጵያ መንግስት ተቃዋሚዎችና፣ ሌሎች የማህበረሰብ ተቋማት ጋር በቅርቡ ተወያይቷል። በህብረቱ ልዩ ልኡክ ስታቭሮቭስ ላምብሪድስ መሪነት በ አዲስ አበባ በቅርቡ የተካሄዱት ውይይቶች የህግ የበላይነት መከበር የእስረኞች ይዞታ ና መንግስቱ በያዘው የልማታዊ መንግስት አቅጣጫ የዜጎች የምጣኔ ሀብት ተሳትፎ ና ተጠቃሚነት ላይ ያተኮረ ነው ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ና በሰብአዊ መብት ጉዳት ላይ አስተያየት የሚሰጡ ጸሀፊዎች በኢትዮጵያ ውስጥ ያለውን የዲሞክራሲያዊና የሰብአዊ መብት ችግር አስረድተናቸዋል ብለዋል ሲሆን ግርማ ዝርዝሩን ይዛለች የአውሮፓ ህብረት ከሶስት ቀናት በፊት ያወጣው መግለጫ የውይይቱን አንኳር ነጥቦች የያዘ ነው። በኢትዮጵያ በተለይ የዜጎች መብትና የአስተዳደር ሁኔታን እንዲሁም ለወጣቶች የስራ እድል መፍጠርና በስደትና ፍልሰት ዙሪያ አብሮ ለመስራት የሚያስችሉ የጋራ ማዕቀፎችን በመገንባት ዙሪያ ያተኩራል። የልኡካን ቡድኑን የመሩት የህብረቱን ልዩ ወኪል ስታቭሮስ ላምብሪኒዲስ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን በተጨማሪ የፌዴራል ጉዳዮች ሚኒስትር ካሳ ተክለብርሃን የ የአስቸኳይ ጊዜ አዋጁ አጣሪ ኮሚሽን ሊቀመንበር ምክትል ጠቅላይ አቃቤ ሕጉና የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳን ማነጋገራቸው በመግለጫው ተጠቅሷል። በኢትዮጵያ ያለውን የሰብአዊ መብት ይዞታም በተመለከተ ከገዢው ፓርቲና ከተቃዋሚ ፓርቲዎች ጋር መነጋገራቸው በመግለጫው ተያይዟል። በዚህ ስብሰባ ከተገኙት መካከል በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ ይገኙበታል። መድረክን ወክለው ከልዑካን ቡድኑ ጋር ከተነጋገሩት መካከልም አንዱ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ናቸው በነበረው ውይይት በርካታ ጉዳዮች መነሳታቸውን ገልጸውልናል። በሀገራችን ውስጥ ስላጋጠሙት ችግሮች በተለይም ደግሞ የዲሞክራሲ ምህዳሩ መጥበብን አስመልክቶ፣ ሰብአዊ መብትን አስመልክቶ ስላሉት የተለያዩ ችግሮች ነው። በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎች እና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል። አቶ ጥሩነህ በተነሱት ጉዳዮች ላይ ፓርቲው ያለውን አቋም በማስረጃም ጭምር ያጣቀሱ በዝርዝር መወያየታቸውን ተናግረዋል። ሌላው ይህ የልኡካን ቡድን ካነጋገራቸው መካከል በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር የነበሩት ዶክተር መራራ ጉዴና ጠበቃ አቶ ወንድሙ ይብሳን ነው። አቶ ወንድሙ የልኡካን ቡድኑ የዶክተር መራራ ክስ በተመለከተ ጥያቄዎች እንዳቀረቡላቸው ይናገራሉ። ሶስት ጥያቄዎችን ነው በዋናነት ጠየቁኝ። ህግን በሚመለከት ክሱ ምንድን ነው ነው? ምክንያቱም መንግስትን በስፋት ስናነጋግረው ዶክተር መረራ በሽብርተኝነት ነው የተከሰሰው፣ ከሽብርተኞች ጋር ግንኙነት ፈጥሯል፣ ሽብርተኞች ጋር እየሰራ ነው ሆኖ ያሉኝና ክሱ ምን ይላል? ከሽብርተኞች ጋር ንክኪ ያለው ግንኙነት አለው የሚል የመጀመሪያ ጥያቄያቸው። ይህም በሚመለከት ክሱ Ýa-da bir kesindä alana aýaçaň, በተጨባጭ ይዞ የሰጡትን አሳያቸው። በምንም አይነት ከሽብርተኛ ጋር ግንኙነት የላቸውም። በመሰረቱ እሳቸው አምስት መጽሐፍትን ጽፏል። አምስቱም መጽሐፍቶች ሰላምን የሚሰብኩ፣ የህግ በላይነትን የሚሰብኩ፣ እውነተኛ ዲሞክራሲን፣ እውነተኛ ፌዴራልዝምንና የጋራ አገርን እንደባባይ ናቸው። ሌላ ከክሱ ጋር ታይዞ የቀረበባቸው ኦሳ ላይ ያቀረበው ጥናታዊ ጽሁፍ ነው። ሁለት ሺ ስድስት አመተ ምህረት ኦሮሞ ስተዲስ አሶሴሽን ላይ ይሄ ማለት የኢትዮጵያን ህገ መንግስት መሰረት አድርጎ የራሳቸውን ሰላማዊ ፓርቲና በፈላ- ሰላማዊ መንገድ እንደምታገሉ መሰረት አድርገው ሁለት ሺ ስድስት አመተ ምህረት ያቀረበውን ነው። ክሱ እንደ ወንጀል አድርገው ያቀረቡት ያቀረቡት በህጋዊ መድረክ ነው። በአሜሪካ ነገር ውስጥ ነው። ይሄ ኦሳ የሚባለው ህጋዊ ተቋም ነው። ምንም ክሱም ፈጠራ ነው። ፖለቲካዊ ነው። የተጨባጭነት የለውም። ሁለተኛ ደግሞ አብሮት የተከሰሱት ዶክተር ብርሃኑ፣ አቶ ጀዋር፣ ኦሮሚያ ሚዲያና እሳት የሚባሉትም የየራሳቸው አላማ ያላቸው ናቸው። ከዶክተር መራራ ግንኙነት የላቸው አጣምሮና አጠናይቶ ዶክተር መራራ እንዳስተባበረ መቅረቡም ተገቢ አይደለም። ስለዚህ በጭሩ ምንድነው? ክሱ ፖለቲካዊ ነው። ወንጀል አልሰረም። አቶ ወንድሙ አያይዘው ዶክተር መራራን በተመለከተ የሚያውቁትን በሙሉ ካላቸው ማስረጃ ጋር አያይዘው ማስረዳታቸውን ገልጸው በመጨረሻም በቅርቡ ቃሊቲ ማረሚያ ቤት መዛወራቸውንም ጭምር ማስረዳታቸውን ተናግረዋል። በኢትዮጵያ መንግስት በኩል ውይይቱን በተመለከተ የነበረውን ሁኔታ እንዲነግሩን ለመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ጥያቄ አቅርበን ነበር። እንግዲህ ያገኟቸውን ኃላፊዎች ምን እንደተነጋገሩ አጣርተን ብንነግራቸው ይሻላል። ምክንያቱም የዚህ የሰብአዊ መብት ጋር የተያያዙ ጉዳዮች በቀጥታ የሚመለከታቸው አካላት ስላሉ ትክክለኛ መረጃ ከነሱ ማግኘት ያስፈልጋል። በሀገር ደረጃ የምንሰራቸው ስራዎች አሉ። ነገር ግን ከነሱ ጋር ደግሞ የሚያገናኙን ሺዎች ጉዳዮች ምን ላይ እንደተነጋገሩ ግልጽ የሆነ መረጃ ማግኘት አስፈላጊ ነው እና ጊዜ የወስደን መረጃ ስናገኝ እኛም መንግስት ምላሽ እንደሰጠን የምናቀርብ መሆኑን ገልጬላቸዋለሁ። የህብረቱ የሰብአዊ መብት ልዑክ ቡድን ካነጋገራቸው ኢትዮጵያውያን መካከል በአስቸኳይ ጊዜ አዋጁ ታስረው የተፈቱ የኢንተርኔት ጦማሪያንና ጋዜጠኞች ይገኙበታል። በኢትዮጵያ ስላለው የሰብአዊ መብት አያያዝና ፖለቲካዊ ሁኔታ እንዲሁም አንዳንዶቻችን በእስር ቤት ስለነበረን ቆይታና የእስረኞችን አያያዝ በተመለከተ ከልዑካን ቡድኑ ጋር ተወያይተናል የሚለው በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ነባሪያዊ ሁኔታውን ለማስረዳትና በቀጣይ የተሻለ ነገር እንዲመጣ ያስችላል ያልነው ምክር ሀሳብ አቅርበናል ብሏል። መንግስት የራሱን ተሃድሶ እያደረኩ ነው ይላል። ተያይዞም እንዲሁ ከተቃዋሚ ፖለቲካ ድርጅቶች ጋራ ውይይት አድርጌያለሁ ይላል። እነዚህ እነዚህ ነገሮች አሉ። ግን እነዚህ ሂደቶች በዋናነት ማሳያ የሆኑ ለውጦችና መሻሻሎች አሉ። በመንግስት ብቻ ሊወሰዱ የሚገቡ ለምሳሌ ፀረ ሽብር አዋጅ አለ። አብዛኛውን ሰው ይታሰር ያለው ያንን አዋጅ መሰረት በማድረግ ነው። እና እሱ የሚሻሻልበት ሂደት ማድረግ እንደገና በዚህ በፖለቲካ ጉዳይና አሁንም ፀረ ሽብሩ መሰረት አድርጎ የታሰሩ የፖለቲካ አመራሮች አሉ የጋዜጠኞች አሉ፣ የፖለቲካ አቀንቃኞች የምንላቸው አሉ እና እነዚ አዛ ሰዎች እነዚህን ህጎችም ሆነ በአስቸኳይ ጊዜ አዋጁን መሰረት አድርጎ ያላግባብ ታሰሩ ያሉበት ሁኔታ ነው ያለው እና መንግስት እነዚህ በቅድሚያ ሊወስዳቸው የሚገቡ ለውጦች ናቸው። እነዚህ ለውጦች መንግስት ጥልቅ ተሃድሶ እያደረግኩ ነው ወይም ደግሞ ለውጥና መሻሻል እያመጣሁ ነው ብሎ በህዝቡ ዘንድ ተአማኒነት የሚያደርገው ጥረት በህዝብ ተአማኒነት እንዲኖረው ከፈለገ በቅድሚያ እነዚህ አይነት የማሳያ ለውጥና መሻሻሉም ከምር እየተደረገ እንደሆነ የሚያሳዩ እርምጃዎች አሉ። እነዛ ነገሮች ካልሆኑ ድረስ እንዲሁ በስብሰባና ተሀድሶና ለውጥ አድርጊያለሁ ብሎ ማለት የት ማደርስን የሚል እምነት ነው ያለን። በዚህ ጉብኝት ወቅት ስታቭሮስ ላምብሪኒዲስ የዓለም አቀፉን የፍልሰት ድርጅት ስራዎች ለመመልከትም ስደተኞችና ከስደት ተመላሾች ያሉበትን ሁኔታ በጉብኝታቸው አካተዋል። በስተመጨረሻም በኢትዮጵያ የማዕከላዊ ምርመራ ጣቢያ ተገኝተው ጎብኝተዋል። የአስቸኳይ ጊዜ አዋጁን ጨምሮ በጸረ ሽብር አዋጁና በሌሎች ተመሳሳይ ክሶች በእስር ላይ የሚቆዩ ሰዎች ላይ የሚደረጉ ምርመራዎችን አስመልክቶ ከማዕከላዊ ከፍተኛ የእስር ቤቱ ባለስልጣናት ጋር ተወያይተዋል። በእስር ቤቱ የሰቆቃ ይዞታ ይታያል፣ መብቶች አይከበሩም የሚሉ ውንጀላዎችን በገለልተኛ ወገን ማጣራት እንደሚያስፈልግም ለእስር ቤቱ አመራር አስረድተዋል። የአውሮፓ ህብረት ሉክ ስታቭሮስ ላምብሬዲስ በኢትዮጵያ ጉብኝታቸው ወቅት በሀገሪቱ ላለፈው አንድ ዓመት የዘለቁ ሰላማዊ ሰልፎች ያስተጋቧቸውን የአስተዳደር የመብትና የምጣኔ ሀብት ጥያቄዎች አስመልክቶ ጉዳዩ ከሚመለከታቸው አጋራት ጋር ተወያይተዋል። ከዚያም ተከትሎ በሀገሪቱ የታወጀው አስቸኳይ ጊዜ አዋጅ በቁጥጥር ስር የሚገኙ እስረኞች ይዞታና መብትን አስመልክቶም ከአዋጁ አጣሪ ቡድን ቦርድ ጋር ተነጋግረዋል። ቦርዱ በተለይ የእስር ይዞታዎች እንዲሻሻሉ ያቀረባቸው ሀሳቦች ተቀባይነት አግኝተው አፈጻጸሙ እንዲቀላጠፍም ጠይቀዋል። የአውሮፓ ህብረቱ ልዑክ በኢትዮጵያ ላለፉት አስር ዓመታት የተመዘገቡ የምጣኔ ሀብት እድገቶችን አወድሰው በተለይ የፖለቲካና አስተዳደራዊ መሻሻሎች እድገቱን የሚያጸኑ መሰረቶች ናቸው ብለዋል። ወጣቶች እንዳይሰደዱ የትምህርትና የስራ እድልን በሀገር ውስጥ መፍጠር በጋራ የአውሮፓ ህብረትና ኢትዮጵያ የሚሰሩባቸው ስልታዊ ግንኙነቶች ናቸው ብለዋል። ስታቭሮስ ላምብሪዲስ በኢትዮጵያ ጉብኝታቸው ቤተሰብ አስተዳዳሪ ነኝ። እኔ በጥቅሉ የሁለት ልጆች እናት ነኝ። ልጅ አስተምራለሁኝ። ቤተሰብ የማስተዳድረው እኔ ነኝ። ስለዚህ ከዚህ ሲጀም በምን አስተዳድራቸዋለሁ? በምን አስተምራቸዋለሁ? ልጆች እኔ ለራሴ አሁን መሄድ አልፈልግም፣ አልሄድም። እንግዲህ ያን ውጡ ያው ነው አንድ ለሶስት ወር ያህል ነው ቀን የሰጡና ያው እንግዲህ መውጣት ነው። ሌላ ምንድን አለ? ይህንም ይመለከተኛል። እንሻላ ከጌታ ጋር ሁለት ወር በኋላ ለመውጣት አሳባለን። በቃ ያው አሁን ያለችን ነገር ሰብሰብ አድርገን፣ ያው አሁን ስራም እየቆመ ነው። ስራ ሲቆም ያው ተዘጋጋጅተን መግባት ሀገር ከራስ የሚደረግ አማራጭ የለም። እሄዳለሁ ብዬ እጄን ሰጥቼ ለመሄድ እንደዚህ በፈቃደኝነት አሁን አራት መሄድ አልፈልግም። ያው ጌታ ትንሽ አብቅቷል ከዚህ ሀገር እስካለኝ ድረስ እኖራለሁ። ያው በአጋጣሚም ክል ያዝ እችላለሁ። አሁን መያዝ በጣም ስለበዛ ማለት ነው። በእርግጥ ወደ ሀገሬን መግባት አልፈልግም። እዙ በቃ ያኔ ጊዜ ግድቡም አልፎ የሆነም ነገር ቢያረጉን እዙ ቢገሉንም እዙ መኖረው በቃ የሳውዲ አረቢያ መንግስት የመኖሪያና የስራ ፈቃድ የሌላቸውን የውጭ ዜጎች በዘጠና ቀናት ጊዜ ገደብ ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉ የሚታወስ ነው። በሳውዲ አረቢያ ያለመኖሪያ ፈቃድና ያለ ስራ ፈቃድ ከአምስት ዓመት በላይ የሚኖሩ ኢትዮጵያውያንን ነበር ያስደመጥ ናችሁ። የዛሬው ዘገባችንም ከዚህ ጋር የተያያዘ ነው። ቁጥራቸው በርካታ የሆኑ ኢትዮጵያውያን ያለመኖሪያና ስራ ፈቃድ በሀገሪቱ ይገኛሉ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ተመላሽ ኢትዮጵያውያኑን በተመለከተ የልኡካን ቡድን በማቋቋም እና ወደ ሳውዲ አረቢያ በመላክ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር መምከሩን አስታውቋል። መስታወት አራጋው ይህንኑ በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን አነጋግራለች። አቶ መለስ ሁኔታውን ከማብራራት ይጀምራሉ። የሳውዲ አረቢያ መንግስት በሀገሩ በተለያየ መልክ ገብተው የሚኖሩ የተለያዩ ሀገር ዜጎች እንዲወጡ ዘጠና ቀን ጊዜ ሰጥቷል። በዚህ ጊዜ ውስጥ የ- የፓኪስታን፣ የኔፓል፣ የግብ፣ የኬንያ እንዲሁም የእኛ ወገኖች እንዲወጡ አዋጁ ከወጣበት ጊዜ ጀም ጊዜ ጀምሮ ጉዳይ ሚኒስቴር ደረጃ አንድ ግብረ ሀይል ተቋቁሟል። ይሄ ግብረ ሀይል ይሄ እንግዲህ ታስቦ ተታቅዶ የተከሰተ ጉዳይ አይደለም፣ ድንገተኛ ጉዳይ ነው። ይሄ ከእኛ ቅድ ውጪ የነበረ ነው እና ግብረ ኃይሉ የመጀመሪያው ስራ የነበረው ይህንን ችግር እንዴት እንፍታ በሚል ጉዳይ ላይ ተነጋግሮ አሁን መጋቢት ሃያ ዘጠኝ ቀን በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት የተመራ የልኡካን ቡድን ወደ ሳውዲ አረቢያ ልኮ እዛ ከሚገኙ የውጭ ጉዳይ ሚኒስቴር ሰራተኞች ማለትም ሪያድና ጂዳ ከሚገኙ ሚሽዮኑ ባልደረቦች እዛው ከሚገኙ የኮሚኒቲ ስብስቦች እዛው ከሚገኙ ማህበራት ጋር ተነጋግሯል። ከዛ በተጨማሪም ከሳውዲ አረቢያ መንግስት ባለስልጣናት ጋር ዜጎቻችን ምንም የከፋ ሁኔታ ሳይገጥማቸው ወደ ሀገራችን የሚመለሱበት ሁኔታ ለማመቻቸት ተነጋግሯል። በዚህም ከሳውዲ አረቢያ መንግስት ወገን አውንታዊ ምላሽ ተገኝቷል። እንደምታውቁት እስካሁን ድረስ ጉዞ ሰነድ የሚሰጡት ሪያድ የሚገኘ የኢትዮጵያ ኤምባሲ እና ጀዳ የሚገኘ የኢትዮጵያ ኮንስላ ጀነራል ጽሕፈት ቤት ነው። ወገኖቻችን በተለያየ የሳውዲ አረቢያ ከተሞች የመኖራቸው ጉዳይ ስለሚታወቅ ተጨማሪ ስምንት የምዝገባ ጣቢያዎችን ለመቋቋም ተችሏል። ወገኖች እዛ እየሄዱ የሚሴ ፓሴ እያገኙ ወደ ሀገራቸው የሚመጡበት ሁኔታ ለማመቻቸት ተሞክሯል። ይሄ እንግዲህ ድንገተኛ ጉዳይ ስለሆነ ይሄንን መቋቋም እንዲቻል የተጨማሪ በጀት ተጨምሯል። የሰው ኃይል የተለያዩ የምስረቅ ሚስዮኖቻችን ወደዚያ እንዲመጡ ተደርጓል። ስለዚህ ሚስዮኖቹን እና የተከፈቱትን ተጨማሪ ማዕከሎች በሰውም በገንዘብም ለማጠናከር ወገኖች እንግልት ሳይደርስባቸው ወደ ሀገራቸው የሚመለሱበትን ሁኔታ ለማመቻቸት እንቅስቃሴ እየተደረገ ነው። ይሄ እንግዲህ በሂደት ላይ ያለ ነው። ተጨማሪ እርምጃዎች የሚወሰዱ ከሆነ ለእናንተ ገናኛ ዙ ይሆናል። ፈቃደኛ ተመላሾች የሚያስፈልጋቸው መረጃ ምንድን ነው? ኢትዮጵያዊ መሆናቸውን የሚያሳይ ሰነድ ኖሩ በቂ ነው። ከዛ በተጨማሪ ዝርዝር ነገሮችን በተመለከተ በየሚሲዮኖቹ ድረገጾች ላይ የሚገኙ ናቸው። ሀገር ስንመለስ ምንድን ነው የተዘጋጀልን ነገር መስራት እንችላለን ወይ የሚል ጥያቄ አንስተው ነበረ። በዛ ጉዳይ ላይስ ምንድን ነው የታሰበበት ነገር ካለ ሀገር ሲመለሱ እንግዲህ ይሄ ዱብዳ ነው እንግዲህ ተታስቦ ታልሞ የተከሰተ ጉዳይ አይደለም። መንግሥት ይህንን ድንገተኛ ጉዳይ ለመፍታት ጥረት እያደረገ ነው። ውጭ ሀገር የቆዩ ወገኖች ወደ ሀገራቸው ሲመለሱ ይሄ መጀመሪያ ጊዜ አይደለም። የተለያዩ ድጋፎችን ያደርጋል። ቁም ነገሩ የመገናኛ ብዙኃንም ቪኦኤም ሊሰራበት የሚገባው ነገር ዜጎች መረጃ እንዲያገኙ አሁን የጀመረውን ጥረት አጠናክሮ ሊቀጡ ይገባል። እዚህ ያሉ የመገናኛ ብዙሀን በዚህ ጉዳይ ላይ እየሰሩ ነው። ከዛ በተጨማሪ ግን አሁን እንደምታውቂው መስታወት ሉላዊ ዓለም ነው ያለ ነው። የማህበራዊ ድረገጾችን በደንብ መጠቀም ያስፈልጋል። ከደም ሲል እንደዚህ አይነት ተመሳሳይ ጉዳይ ተከስቶ የበርካታ ወገኖቻችን ህይወት የተቀጠፈበት ሁኔታ እንዳለ የምታስታውሹ ነው እና ይሄን ያለው በእኛ ደረጃ። ከዚህ በተጨማሪ ሌሎች መረጃዎችን በየጊዜው እናሳውቃለን። ከቪኦኤም ጋር በዚህ ላይ አንድ ላይ መስራት እንችላለን። ንብረትን በተመለከተ ንብረታቸውን ይዘው መግባት ሲፈልጉ ከቀረጥ ነጻ ንብረት ይዘው መግባት ይችላሉ? ወይስ ይሄ ይሄ ኤመርጀንሲ ጉዳይ ነው? በዚህ ላይ አዎ ወይም አይደለም የሚል መልስ አሁን መስጠት አልችልም፣ ግን ቁም ነገሩ ወደ ሀገር መምጣት ይችላሉ። ቪኦኤም፣ ሌሎችም ተቋሞች፣ መገናኛ ብዙሀን መስራት ያለባቸው ዜጎቻችን ችግር ሳይደርስባቸው ወደ ሀገር ቤት ሊመለሱ የሚያስችል ስራ መግባት ይገባችኋል። አመሰግናለሁ። በጣም ነው። አመሰግናለሁ። የምትከታተሉት የጋቢና ቪኦኤን የምሽቱን ዝግጅታችንን ነው። አጠር ያሉ ሁለት ዜናዎችን እናስታውሳችሁ። የባለፉት ሀያ አምስት አመታት ዓለም አቀፉ የሰው ልጆች ብልጽግና እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሰሃራ በስተደቡብ ያሉ የአፍሪካ ሀገሮች ግን በእኩል ተጠቃሚ እንዳልነበሩ የተባበሩት መንግስታት ድርጅት የልማት መርሃ ግብር አመታዊ የሰው ልጆች ብልጽግና ዘገባ አመልክቷል። በዚህ መለኪያ መሰረት በዓለም ከሶስት ሰዎች አንዱ በዝቅተኛ የኑሮ ደረጃ ይጎሳቆላሉ ተብሏል። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በዚህ ብልጽግና መለኪያ መሰረት ግን ከ188 ሀገሮች 174ኛ ላይ ትገኛለች። አድማጮቼ የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። በሌላ ዜናችን ደግሞ አቃቤ ሕግ በነ አቶ በቀለ ገርባ ላይ ያቀረበውን የድምጽ ከምስል ማስረጃ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬም እንዳልተረጎሙ አስታውቋል። ፍርድ ቤቱ የኮርፖሬሽኑን ማብራሪያ ውድቅ አድርጎ በተለዋጭ እንዲቀርብ አዟል። አቶ በቀለ ገርባ ከዚህ በኋላ በኃይል ተገድጄ ካልሆነ አልቀርብም ብለዋል። ፍርድ ቤቱ የተለያዩ ትዕዛዞችንም በዚህ ጉዳይ ላይ ሰጥቷል። አድማጮች የዚህንም ዜና ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። አሁን ወደ መጨረሻው ዝግጅታችን ወደ መጨረሻው ዝግጅታችን ስናልፍ ገነት ላቀው የሀያ ሰባት ዓመት ወጣት ናት። የመጀመሪያና ሁለተኛ ዲግሪዋን የተከታተለችው እዚሁ ዩናይትድ ስቴትስ ውስጥ ነው። ትምህርቷን ለመጨረስ ነፃ የትምህርት እድል ማግኘቷ እንደ ጠቀማት የምትናገረው ገነት የኮሌጅ ትምህርት ለሚማሩ አፍሪካ ዲያስፖራዎች የሚሆን ገንዘብ በድረገጽ እያሰባሰበች እንደሆነ ትናገራለች። በጋቢና ተሳፍራ ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች። ሀያ ሰባት አመቴ ነው ኢትዮጵያ ተወልጄ በስምንት አመቴ ነው ወደዚ ሀገር የመጣሁት። ልክ እንደመጣሁኝ ያው አርሊንግተን ቨርጂኒያ፣ ሰው ዲሲ አካባቢ ነው ያደግኩት። አሁን ደግሞ የምኖረው ኒውዮርክ ነው። ከዛሬ አራት አመት በፊት ለግራጁዌት ስኩል ማስተርስ ለመማር ወደ ኒውዮርክ መባረኩና በቃ እዛው ቀረሁኝ አሁን ኒውዮርክ ነው የምኖረው። ምን ሞያ ላይ ሰማራሹ አሁን የምሰራው ማርኬቲንግ ን ኮሚኒኬሽን ሶሻል ሚዲያ ዲጂታል ኮሚኒኬሽን እነሱ ፊልድ ውስጥ ነው ምሰራው ና የምሰራበት ካምፓኒ ናን ፕራፊት ኦርጋኒዜሽን ነው እንደዚህ ድሃ የሆኑ ሰዎች ለነሱ ሶሻል ሰርቪስ መስጠት ነው ትምህርት እንዲማሩ ሄልት ኬር እንዲያገኙ ጥሩ ቤት ውስጥ እንዲኖሩ የምንረዳ ኦርጋኒዜሽን ናት እንግዲህ ገነት እዚሁ ማህበራዊ ሚዲያ ላይ በፌስቡክ እና በትዊተር አፍሪካ ዲያስፖራዎችን በትምህርታቸው ለማገዝ የሚያስችል አንድ ቅስቀሳ እያደረግሽ ነው። ምንድን ነው እያደረግሽ ያለሽው ቅስቀሳ? ይህን ቅስቀሳስ ለምንድን ነው ማድረግ የፈለግሽው? ከአንድ ወር በፊት መኮነን ፋሚሊ ስካርሽፕ የሚባል አቋቋምኩኝ። ይሄ ስካርሽፕ እንደ እኔ ከአፍሪካ ወይም ከከረቢየን ሀገር ለመጡ ሀይስኩል ተማሪዎች ስኮላርሽፕ የሚሰጥ ነው። ስኮላርሽፑ አሁን ፋንሬዘር እያርኩ ያለሁት ለአስር ሺ ብር ነው። አስር ሺህ ብሩን እንግዲህ ለአምስት ተማሪዎች አካፋፍዬ ሁለት ሁለት ሺ እንዲያገኙ እና ኮሌጅ ሲገቡ ያው ለተለያየ ወጪ እንዲረዳቸው ብዬ ነው። እና ይህን ስኮላርሽፕ ማቋቋም የፈለግኩት እኔ እየተማርኩ እያለሁኝ ኮሌጅ እና ግራጅዌት እኮ በጣም ብዙ ፋይናንሽል እርዳታ አግኝቻለሁ እና ካለዚህ እርዳታ ትምህርቴን የማጓዝ መጨረሻ አልችሉ ነበርና በጣም ይሄ እርዳታ እኔን በጣም ስለረዳኝ አሁን ደግሞ እኔ ትምህርትን ጨርሼ አሁን ስራ እየሰራሁ ነው። ለሌላ ልጆች ለመርዳት ፈልጌ ነው። እስካሁን በዚህ ቅስቀሳሽ ምን ያህል አግኝተሻል? እስካሁን ድረስ ሁለት ሺህ አራት መቶ አግኝቻለሁ። ሽ ብሩን እንግዲህ እንደማገኝ ተስፋ አርጋለሁ ገነት እንግዲህ ይሄንን ሀሳብ መነሻ ያረኩት ከኔ ጀርባ ታሪክ ነው ከኔ ልምድ ነው ብለሻል ግን ደግሞ ከአንቺ ልምድ በተጨማሪ እዚህ ሀገር መጥተው ትምህርታቸውን መማር ፈልገው መማር ያልቻሉ ያገኘሻቸው ሰዎች ያነጋገርሻቸው እንደሱ አይነት ልምድ ያለሽ ሰዎች አሉ አዎ አሉ ብዙ አሉ እኔ ሀይ ስኩል ስማር እኔ እንዳውም በጣም እድለኛ ነበርኩኝ ጥሩ የሆነ ሀይ ስኩል አድቫይዘር ነበረኝ እና የቤተሰብ የቤተሰብን ሁኔታ ስላወቀ ያው ሲንግል ማዘር ነች ያሳደገችኝ፣ ብቻዋን ሆና ነው ያሳደገችኝ እና ኖ እንደዚህ ለኮሌጅ ለመክፈል ምናምን አቅም የላት ነበር። ኢቨን ስለ ኮሌጅ አፕሊኬሽን ፕሮሰስ ምናምን ልትረዳኝ አልቻለች፣ ምክንያቱም እኮ እዚህ ሀገር ስላልተማረች፣ ሁሉን ነገር እኔ ራሴ ሪሰርች አርጌ ምናምን ነው ራሴ እንትን ያልኩት እና ሃይ ስኩል ካውንስለሬ በጣም ረዳኝ እና መርዳት ብቻ ሳይሆን እንደዚህ በስኮላርሺፕ ብቻ ሳይሆን በቃ በሞራል በጣም ድጋፍ አረገል። ለእኔ ብቻ ሳይሆን ለሌሎች ተማሪዎችን ትምህርት ቤቱ ስላሉት ለጥቁሮቹ፣ ለስፓኒሾቹ ነጭ ላልሆኑ ተማሪዎች በጣም ስለረዳል። እሱ በጣም እስካሁን ድረስ ከነቃ አለ። እና ስማር ሃይስኩል ብዙ ጓደኞች ኮሌጅ ገብተዋል። ብዙ ደግሞ ያልገቡ አሉ በተለያየ ምክንያት ሜቢ ውጤታቸው ጥሩ ላልሆነ ይችላል ወይም ኮሌጅ መክፈል ስላልቻሉ ሳይገቡ ቀሩ። እንደሱ እንደሱ አይነት ልጆችን መርዳት ፈልጋለሁ። ስለዚህ እነዚህን በምን መልኩ ነው ከገንዘብ በተጨማሪ ለመርዳት ያሰብሽው? ከገንዘብ ተጨማሪ ሞራል እንዲኖራቸው ማንም ሰው ቤተሰቡት ኮሌጅ ካልገባ ሊከብድ ይችላል። የመጀመሪያ አመት በተለይ በጣም ሊከብድ ይችላል ምክንያቱም ኮሌጅ ኮለጅ ከሃይስኩል በጣም ይለያል። ክላሶቹ፣ አስተማሪዎቹ ሁሉ ነገሩ በጣም እየተለየ ስለሆነ እነሱን ልጆች በተሻልኩት መጠን እኔ አሁን ብዙ ነገር እጽፋለሁ ኦንላይን ላይ ብሎግ አለኝ። በተለያየ መልከም ስለምጽፍ ለእነሱ እርዳታ የሚሰጥ ጽሁፍ መጽሐፍ እፈልጋለሁ። ምኞትሽ እና ያሰብሹ ይሳካልሽ እንላለን። ገነት አሜን፣ አሜን። በጣም አመሰግናለሁ።

እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አድራጋውነን። ዝግጅታችንን ሲያቀናብርልን የቆየው ዳን በቴክኒኩ ዳን ብራውን ነው። ሙዚቃ በመምረጥ ልጅ ፋትሱ አብሮን ነበር። የስርጭት መሀንዲሱ ዳን ክራፍተንም እንደዚሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። በያሬድ ነጎ አዲስ ሙዚቃ እንተዋችሁ። መልካም የፋሲካ በዓል i